በምስራቅ ኢትዮጵያ የነበሩ ውስብስብ ችግሮችን ከመፍታትና አካባቢው ወደ ቀደም ርታ መረጋጋቱ እንዲመለስ ከማድረግ አንጻር ትርጉም ያለው ስራ ተሰርቷል አሉ የሰላም ሚኒስትር ሙፍሪያት ካሚል። የምስራቅ ኢትዮጵያ አጎራባች ክልሎች ለአንድ ቀን ያካሄዱትን የጸጥታ መድረክ ግምገማ ማጠቃለያ ላይ ጋዜጣዊ መግለጫ ሰጥተዋል። ሚኒስትሯ አዲስ ቸኮል ተከታትሎታል። በመከላከያ ሚኒስቴር የምስራቅ ህዝብ ያቀረበው የመነሻ ጽሁፍ ላይ በምስራቅ ኢትዮጵያ የጸጥታ ችግሮች ተብለው በተለዩ በሀረሪና ኦሮሚያ እንዲሁም በአፋርና ይሳ ለመግባባቶች፣ በተፈናቃዮች፣ በዩኒቨርሲቲዎች ሰላም፣ በጎሰኝነት፣ በኮንትሮባንድ ንግድ፣ በህገ ወጥ ቤቶች ግንባታ፣ በህገወጥ መሳሪያ ዝውውርና በህገ ወጥ ስደት ዙሪያ ያሉ ችግሮችና መፍትሄ ከመስጠት አንጻር የታዩ አፈጻጸሞች እንደተፈተሹ ከመድረኩ ተሳታፊዎች ያገኘነው መረጃ ያመለክታል። በዚህ ረገድ መድረኩ ምን ያህል ውጤታማ ነበር ብለን ወይዘሮ መፈሪያትን ጠይቀ ነበር። ፖሊስ እና ጸጥታ አካላት ጋር ተያይዞ ከአመራርም ጋር ተያይዞ ተጠያቂነት የማረጋገጥ ስራ ተሰርቷል። ሰላምና ፀጥታ መደፍረስ ላይ አስተዋጽኦ የነበራቸውን አካላት አካውንተብል የማድረግ ስራ ተሰርቷል። በሌላ መንገድ የፖሊስ የጸጥታ መዋቅሩ ተጠናክሮ ሪፎርምድ ሆኖ እንዲሄድ ለማድረግ የሚያስችል ስልጠናዎች ተጀምረዋል። ሀረር ላይ የመጀመሪያ ዙር ገብተዋል። ሁለተኛ ሶስተኛ ዙር እያለን እንቀጥላለን። ድሬዳዋን ዝግጅት ተጠናቋል። በዛ መልኩ የጸጥታ ኃይሉ ተጠናክሮ የህግ የበላይነትን እንዲያስከብር ለማድረግ የራሱን ሁኔታ የማሻሻል አቅሙን የመገንባት ሂደት ውስጥ ተገብቷል። ከምንም በላይ በቅንጅት በጸጥታ ኃይሉ እና በየደረጃ ባለው አመራር ቅንጅት የሶማሌም የሀረርም ድሬዳዋም፣ የኦሮሚያ ሁለቱ ምስራቅና ምዕራብ ሀረርጌ ላይ የተሰሩ ስራዎችን በዛው ደረጃ የነበራቸውን ጥንካሬ ለመፈተሽ ሞክረናልና ቅንጅታዊ ስራው ውጤታማ እንደነበር ገምግመናል። ሌሎች ዝርዝር ጉዳዮችንም እንዴት አድርገን በተቀናጀ ና በተደራጀ መንገድ ተግባራዊ በማድረግ በአንድ በኩል በተሟላ ሁኔታ ያልተፈቱ ጉዳዮችን ፈጥኖ መፍታት የሚቻልበት ውጤት ያስገኙትን ደግሞ አጠናክሮ የበለጠ አስተማማኝ መሆን የሚችሉበት ጉዳይ ላይ አፋር ጨምረን ያየነው ዝርዝር ዳይሬክሽን ያስቀመጥንበት ስለነበረ፣ እነዚህም ሁሉ ጉዳዮች ወስደን ካየ ፕሮግረሱ ትርጉም ያለው ነው። በተለይ በተለይ ትርጉሙን መለካት የሚቻለው ኮምፕሊኬትድ የሆነ ቀውስ የነበረበት ሁኔታ ነው የነበረው። ባለው ሁለት አመታት ይሄንን በማሻሻ ረገድ ትርጉም ያለው ስራ ሰርቷል ብለናል። ተፈናቃዮችን መልሶ በማቋቋም ረገድም እንደዚሁ ያስቀመጥነው አቅጣጫ ለን ረዳዋ ላይ ሶማሌ ላይ ያሉ ሌሎችን ፖኬትስ ላይ ያሉ ተፈናቃዮችን መልሶ የማቋቋም ስራ የተጀ ትጀመራለህ እሱ ተጠናክሮ የሚቀጥልበት እና በአጠረ ጊዜ ወደ ተረጋጋ ህይወት የሚመለሱበት ሁኔታ ላይ የመስራት አስፈላጊነትን ለዚሁ ግልጽ አቅጣጫ ሰላም ያዝንበት ነው። የሰላምና ጸጥታውን ሁኔታ ከማረጋጋት አንጻር ችግሮች ሲፈጠሩ ብቻ ከመሰብሰብ በቋሚነት መድረኩ እንዲዘጋጅ አቅጣጫ መቀመጡ የዛሬው መድረክ ስኬት ነው ብለዋል ወይዘሮ ሙፈሪያት። የሰላምና ጸጥታ ችግር ከፖለቲካ ተለይቶ አይታይም ያሉት ወይዘሮ ሙፈሪያት በዚህ ረገድ ችግር አለባቸው የተባሉ አመራሮች ላይ እርምጃ እየተወሰደ ነው ብለዋል። ስለ ሰላም አጠባበቅም ወይዘሮ ሙፈሪያት የሚሉት አላቸው። የሰላምን ስነ ልቦና መፍጠር መገንባት በሁላችንም እጅ ላይ ያለ ጉዳይ ነው። አንዳንዴ ስለ ሰላም ሲነሳ በጣም ውስብስብ ተደርጎ ይገመ ይታሰባል ። ግን ሁሉ ሰው የራሱን ሰላም ለመጠበቅ ከቆረጠ እና ከተዘጋጀ ለሌላ ሰው የሰላም ምንጭ ሆኖ ማገልገል ይችላል ማለት ነውና በእጃችን ያለው ጉዳይ ስለሆነ ሰላማችንን በአግባቡ መጠበቅ ያስፈልጋል የሚል ነው። ያለን ጥያቄዎች ካሉ ጥያቄዎችን በሰለጠነ መንገድ ማቅረብ ይቻላል። ለዛ የተመቸ እድልና ሁኔታ ነው ያለው። የጎደለ ነገር ይኖራል። የጎደለ ነገር ለማምጣትና ለመጨመር ያለን ነገር ማጣት አያስፈልግም። ጎሎኛል እየተባለ ራስ ያለውንም ማጣት አለ። ራስንም ማጣት አለ እና በሰለጠነ መንገድ ግን ጥያቄዎቻችንን ካቀረብን ሰላማችንንም መጠበቅ እንችላለን። ጥያቄዎቻችንንም በዛው ደረጃ እንዲስተናገዱ ማድረግ እንችላለን። አንዱ ያየነው በየደረጃ ያለው አመራር የህዝብ ጥያቄዎችን በደንብ ለይቶ የሚመለሰውን መመለስ ባለበት ጊዜ መመለስ፣ የማይመለሰውን ደግሞ በግልጽ መግባባት ያስፈልጋል። የማይሆን ፕሮሚስም አያስፈልግም። ሀገር በታጋሽነት በማስተዋል ነው መገንባት የሚቻለው እና የኔ ብቻ ይመለስ ዛሬውኑ መልስ ይሰጠኝ ብለን መሄድ ከፈለግን በብዙ ምክንያት ዛሬ መልስ መስጠት የማይቻልባቸው ሁኔታዎች ሊኖሩ ይችላሉ። በማስተዋል በመመካከር በመተጋገዝ ግን ሀገር መገንባት ይቻላል፣ ሰላምን ማስጠበቅ መጠበቅም ይቻላል። ለሚዲያዎች ዝግ በነበር የአንድ ቀን መድረክ ላይ የመከላከያ ሰራዊቱ ኤታማዦር ሹም ጄኔራል ሰዓረ መኮንን እና ሌሎች የመከላከያ አመራሮችን ጨምሮ የሰላም ሚኒስትር አመራሮች፣ የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ፣ የሶማሌ ክልል ፕሬዚዳንት አቶ ሙስጠፌ ኡመር የክልል ፕሬዚዳንት አቶ ኦርዲን በድሪ የድሬዳዋ ከንቲባ አቶ ማሀዲ ጊሬ ተገኝተዋል። አፋር ክልልን በፍትህና ጸጥታ ቢሮ ኃላፊ አማካኝነት ተወክሏል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ